dabarsu asirratti raawwata. Qophii boruuti walitti deebinaa gama keenyaan nagaatti bula amma sagantaa afaan amaaraatti itti fufa. ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የዛሬ እረቡ ህዳር 16 2013 ዓ ም ዝግጅታችን አሁን ጀመረ። ኢትዮጵያ ውስጥ ባለው ሁኔታ የመንግስታቱን ድርጅት ጨምሮ መሪ ዓለም አቀፍ ተቋማት ስጋታቸውን እየገለጹ ነው። በኢትዮጵያ የውስጥ ችግር የውጭ አካላት ጣልቃ መግባት እንደማይችሉ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። እነዚህንና ሌሎች ዘገባዎችን በምሽቱ እናስደምጣችኋለን። ጤና ይስጥልኝ እንደምናመሻችሁ ክቡራን አድማጮች፣ የምሽቱ አስተናጋጃችሁ ጽዮን ግርማ ነኝ። ብርሃን ኃይሉ ስርጭቱን ታቀናብርልናለች። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም፣ በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞ እስከ አርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አሁን ለሰዓቱ ዋና ዋና የዓለም ዜና ከቆንጅታዬ ጋር ልተዋችሁ። ጤና ይስጥልኝ እንደምን አመሻችሁ አድማጮች ዜናዎቹን የማሰማችሁ ቆንጂ ይታየ ነኝ ኢትዮጵያ ሉዓላዊት ሀገር እንደመሆኗ የራሷን ህጎች በራሷ ግዛቶች ውስጥ የማስከበር መብት አላት ሲሉ የኢትዮጵያ ጠቅላይ ሚኒስትር አቢይ አህመድ አጥብቀው አስገነዘቡ ዓለም አቀፉ ማህበረሰብ በትግራይ ክልል እየተካሄደ ባለው ውጊያ ጉዳይ ጣልቃ እንዳይገባም ጠይቀዋል መንግስታችን ከበጎ አሳቢነት በመነሳት ስጋት የሚያሰሙትን ያመሰግናል ። ሆኖም የራሳችንን ጉዳይ ራሳችን የመፍታት አቅሙ አለን ሲሉ ነው ያከሉት። ጠቅላይ ሚኒስትሩ የወዳጆቻችን ስጋትና ምክር ይገባናል፣ ነገር ግን በውስጥ ጉዳያችን የሚደረግ ጣልቃ ገብነትን አንቀበልም። ስለሆነም ዓለም አቀፉ ማህበረሰብ ተቀባይነትም ህጋዊነትም ከሌለው የጣልቃ ገብነት አድራጎት እንዲቆጠብ በዓለም አቀፍ ህግ የተደነገገውን መሰረታዊ ጣልቃ ያለመግባት መርህ እንዲያከብር እንጠይቃለን ብለዋል። የኢትዮጵያ ጠቅላይ ሚኒስትር ዛሬ ይህንን ማሳሰቢያ ያወጡት ለህወሀት መሪዎችና ተዋጊዎች እጃቸውን እንዲሰጡ ያቀረቡት የሰባ ሁለት ሰዓት የጊዜ ገደብ ዛሬ ረቡዕ ማታ ከማብቃቱ ቀደም ብለው ነው። የህወሀት መሪዎች የእጅ ስጡ የጊዜ ገደቡን አንቀበልም ማለታቸው ይታወሳል። የተባበሩት መንግስታት ድርጅት የጸጥታ ጥበቃ ምክር ቤት በትግራይ ክልል ስለቀጠለው ውጊያ ትናንት ማክሰኞ ከቀትር በኋላ ሊያደርግ የነበረው ውይይት ለሌላ ጊዜ ተላልፏል። በተዛመደ ዜና ትግራይ ክልል ውስጥ ያለው ሁኔታ በብርቱ እያሰጋቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬዥ እና የድርጅቱ የሰብአዊ ጉዳዮች ከፍተኛ ኮሚሽነሯ ሚሼል ባሽሌ ተናገሩ። ሁለቱ የመንግስታቱ ድርጅት ኃላፊዎች ትናንት በተናጠል ባወጧቸው መልእክቶቻቸው በግጭቶች ውስጥ ያሉ ወገኖች ሁሉ ለሲቪሎች ሙሉ ጥበቃ እንዲያደርጉና ለሰብአዊ አቅርቦቶች ሁኔታዎችን እንዲያመቻቹ አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው ሁኔታ አካባቢውን ማናጋት መጀመሩ አስግቶኛል ያሉት የአውሮፓ ሕብረት ከፍተኛ ተጠሪና ምክትል ፕሬዚደንት ጆሴፍ ቦረል ከምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ትናንት ብርሰልስ ላይ ተገናኝተው ተነጋግረዋል። እንዲሁም ኢትዮጵያ ውስጥ ሶስተኛ ሳምንት እያስቆጠረ ባለው ግጭት ውስጥ ያሉ ወገኖች ሁሉ ህጻናትን እንዲታደጉ የተባበሩት መንግስታት የህጻናት ደራሽ ድርጅት ዩኒሴፍ ተማጽኖ አቅርቧል። በምሽቱ አብይ ርዕስ ዝርዝሩ ይቀርባል። ይህ በዚህ እንዳለ የኢትዮጵያ የሰብአዊ መብት ኮሚሽን ኢሰመኮ ትናንት ባወጣው ሪፖርቱ በምዕራብ ትግራይ ማይካድራ ከተማ ላይ ቢያንስ ስድስት መቶ በሚሆኑ ሲቪሎች ላይ አማሮችና ወልቃይቶችን ለይቶ ባነጣጠረ ጥቃት ጭፍጨፋ ያካሄደው ሳምሪ በሚል ስም የተደራጀ የትግራይ ወጣቶች መደበኛ ያልሆነ ቡድን መሆኑን ባደረገው ምርመራ እንዳረጋገጠ አስታውቋል። የትግራይ ህዝባዊ ነጻ አውጪ ግንባር ህወሀት ለኢሰመኮ ሪፖርት ለጊዜው የሰጠው ምላሽ ባናገኝም ከአሁን በፊት ግን ክሱን እንዳስተባበለ የሚታወስ ነው። በተዛመደ ዜና የሰብአዊ ረድኤት ድርጅቶች በኢትዮጵያ የትግራይ ክልል የሚካሄደውን ውጊያ ሸሽተው ወደ ሱዳን መግባታቸውን የቀጠሉትን ስደተኞች ለመርዳት ጥረታቸውን እያጠናከሩ መሆናቸው ታውቋል። በሱዳን የተባበሩት መንግስታት የስደተኞች ኮሚሽን የአጣዳፊ እርዳታ አስተባባሪ ሄንስ ሀዘማን በየቀኑ በሺዎች የተቆጠሩ ኢትዮጵያውያን ሱዳን እየገቡ ናቸው ብለዋል። የዩኤንኤችሲአር ስደተኛ መዝጋቢ ቡድን እስካሁን ከአርባ ሺ በላይ መመዝገቡን ነው የገለጹት። ስደተኞቹ የሚገቡት በከሰላ ክፍለ ግዛት በሀምዲያት፣ በጋደሪፍ ክፍለ ግዛት በሉግዲ የድንበር ኬላ በኩል መሆኑንና ባለፈው ሳምንት መጨረሻ ደግሞ በደቡባዊ ድንበር በአደራፊ በኩል 700 የሚሆኑ ኢትዮጵያውያን ድንበር አቋርጠዋል ብለዋል። ውጊያው ከቀጠለ የሚሰደደው ሰው ቁጥር ፈጥኖ 200 ሺህ ሊገባ ይችላል ሲሉ የተባበሩት መንግስታቱ ባለስልጣን ተናግረዋል። ወደ ኢትዮጵያ የኮቪድ-19 ይዞታ ዜና ስናመራ ደግሞ ባለፉት 24 ሰዓታት ውስጥ 5283 ሰዎች የኮሮና ቫይረስ ምርመራ ተከናውኖላቸዋል። 518ቱ ላይ ቫይረሱ መገኘቱን የጤና ጥበቃ ሚኒስቴር ዕለታዊ መረጃ ያመለክታል። 399ኙ የተገኙት አዲስ አበባ ውስጥ በተካሄደ ምርመራ ሲሆን በዚሁ ጊዜ ሶስት ሰዎች ሁለቱ በአዲስ አበባ፣ አንድ በሲዳማ ክልል በኮቪድ-19 ሳቢያ ህይወታቸው ማለፉንም አክሎ ገልጿል። ሚኒስቴሩ ትናንት 4091 ሰዎች ተመርምረዋል፣ 388 ሰዎች ላይ ቫይረሱ ተገኝቷል። 271ዱ አዲስ አበባ ውስጥ ሲሆን የተቀሩት ከተለያዩ ክልሎች ከተሞች የተመረመሩ ናቸው። ትናንት በኮቪድ ሳቢያ የአስር ሰው ሕይወት ማለፉንም አራቱ አዲስ አበባ ውስጥ፣ አምስቱ በኦሮሚያ ክልል፣ አንድ ሰው ደግሞ አማራ ክልል የሕክምና ማዕከል ህይወታቸው ማለፉን የጤና ሚኒስቴር መረጃው ጨምሮ ጠቁመዋል። አድማጮች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛ አገልግሎት ነው። ባለፉት ሳምንታት በኬንያ ከአስር በላይ ሀኪሞች በኮቪድ-19 ምክንያት ህይወታቸው በማለፉ የሀገሪቱ የጤና ባለሙያዎች ማህበር የስራ ማቆም አድማ ሊጠራ መሆኑን አስታውቋል። ዶክተሮቹ ህይወታቸው ያለፈው መንግስት በቂ የግል የመከላከያ ቁሳቁስ ባለማቅረቡ በመሆኑ ኃላፊነት መውሰድ አለበት ሲል ማህበሩ አሳስቧል። የማህበሩ ተወካዮች መንግስት ጥያቄያችንን ህዳር ወር መጨረሻ ድረስ ካልመለሰ የስራ ማቆም አድማ ለማድረግ እንገደዳለን ሲልም አስታውቋል። ከናይሮቢ ገልሞ ዳዊት ቀጣዩን ዘገባ ይዟል። የኬንያ የጤና ባለሙያዎች ማህበር ባሳለፍነው ሳምንት ብቻ በኬንያ እየተባባሰ በመጣው የኮሮና ቫይረስ ወረርሽኝ ምክንያት ለኮቪድ-19 የተጋለጡ አስር የጤና ዶክተሮች መሞታቸውን ገልጸዋል። ከአስሩ አራቱ ዶክተሮች ባለፈው አርብ የሞቱ ሲሆኑ ብዙዎቹ በዘርፉ ረዥም ልምድ ያካብቱ ናቸው ተብለዋል። ይህ ሁኔታ የኬንያ ሕክምና ባለሙያዎች ማህበርን አስቆጥተዋል። ማህበሩ የሐኪሞቹ ህይወት እንዲ እንደዋዛ ያለፈው የኬንያ መንግሥት ተገቢ እንክብካቤ ስላላደረገላቸው ነው ብለዋል። ዶክተር ቺባን ዚሞዋቸው እንዳ የኬንያ የጤና ባለሙያዎች ማህበር ጊዜያዊ ምክትል ኃላፊ ናቸው። የእነዚህ ሰዎች ሞት በጣም የሚያሳዝን ነው። በግዛት አስተዳደር ባሉ ሆስፒታሎች ውስጥ ያለው ኦክስጂን እጥረትም እንዳለ ነው። በመሬት ላይ ምንም ነገር ሳይሰራ ለስምንት ወራት ስለ ዝግጅት ማውራት ምንም ጥቅም የለውም። በተለይ ስለ ለይቶ ማቆያ የሚነገረው ከእውነት የራቀ ነው። እንደውም አንዳንዶቹ አሁን ተዘግተዋል። ተጨማሪ ዶክተሮች የመቅጠር ጥያቄ ለድርድር የሚቀርብ አይደለም። የኬንያ የጤና ሚኒስቴር ባለፈው ነሐሴ 188 የጤና ሐኪሞችን ቀጥሮ ነበር። እነዚህ አዲስ የተቀጠሩ ዶክተሮች ደሞዝ አልተከፈላቸውም። በዚያ ላይ የስድስት ወር የስራ ስምምነት ብቻ ነው የተሰጣቸው። ለይቶ ማቆያ ውስጥ ሲሰሩም የጤና መድህን የላቸውም። ይህንን እያደረገ በዶክተሮች ላይ እየተጫወተ ያለው የግዛት አስተዳደር ኃላፊዎች ናቸው ይላሉ ምክትል ዋና ጸሐፊው። ዶክተር ሟቾንዳ መንግስት የሚቀጠሩ ሀኪሞች ቁጥርንም እንዲያሳድግ ጠይቀዋል። በሀገሩ ስላለው የጤና ባለሙያዎች እጥረት ሲያብራሩ አሁን በመንግስት ሆስፒታሎች ያሉ ዶክተሮች በለይቶ ማቆያ ላሉ ህመምተኞች አገልግሎት እንዲሰጡ እየተገደዱ ስላለ በኬንያ ያሉ ካውንቲ ወይም ግዛት አስተዳደሮች እያንዳንዳቸው ቢያንስ አምሳ ሐኪሞችን መቅጠር ይኖርባቸዋል ብለዋል። ዶክተር ሳሙኤል ኦኖኮ የማህበሩ ሰብሳቢም በለይቶ ማቆያ ያለው ሁኔታ ሐኪሞችን ለዚህ ችግር መዳረጉን ገልጸዋል። ለሐኪሞችና ለሀገሩ ዜጎች ሲባል ማህበራቸው ከህዳር 27 በኋላ የስራ ማቆም አድማ እንደሚጠራ አስታውቀዋል። የኬንያ የጤና ባለሙያዎች ማህበር ከስራ ማቁም አድማው በፊት መሟላት አለባቸው ብሎ ያስቀምጠው 11 ቅድመ ሁኔታዎችን ነው ከእነሱም ዋነኞቹ ሐኪሞች የጤና መድህን እንዲኖራቸው፣ የግል የጤና መጠበቂያ ቁሳቁስ በበቂ እንዲቀርብ፣ ተጨማሪ የጤና ባለሙያዎች እንዲቀጠሩ፣ ለተቀጠሩት ደመወዛቸው በአፋጣኝ እንዲከፈላቸው የሚሉና ሌሎች ናቸው። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። የዩናይትድ ስቴትስ የበሽታ ቁጥጥርና መከላከል ማዕከል ሲዲሲ ለኮቪድ-19 ተጋላጭ የሆኑ ሰዎች ተለይተው መቆየት የሚገባቸው ጊዜ ሊቀንስ መሆኑን ባለስልጣናት አስታወቁ። ባለው መመሪያ መሰረት ለቫይረሱ የተጋለጡ ሰዎች እስከ 14 ቀን ራሳቸውን አግልለው መቆየት እንዳለባቸው ቢመከርም፣ ትናንት ባለስልጣናት እንዳስታወቁት አንድ ሰው ባጠረው ጊዜ ውስጥ ተመርምሮ ከቫይረሱ ነፃ መሆኑን ካረጋገጠ ተለይቶ የሚቀመጥበት ጊዜ ሊያጥር ይችላል ነው የተባለው። ይህ በዚህ እንዳለ የዩናይትድ ስቴትስ መንግስት የኮቪድ-19 መከላከያ ክትባት ፈቃድ እንዳገኘ የመጀመሪያውን ዙር ለመክተብ ዝግጁ መሆኑን አስታውቋል። የመንግስት አፈጻጸም ዋና ሹም ጀኔራል ጉስታፍ ፐርና ማክሰኞ ዕለት ለጋዜጠኞች በሰጡት ቃል በሁለት ኩባንያዎች የተሰሩ አርባ ሚሊዮን ክትባቶች በታህሳስ ወር መጨረሻ ዝግጁ ይሆናሉ ብለዋል። የመድኃኒት እና የምግብ አስተዳደር ኤፍዲኤም ፋይዘር ኩባንያ የጠየቀውን የአስቸኳይ ጊዜ ፈቃድ እስከ ታህሳስ አስር ድረስ ይሰጠዋል ተብሎ ይጠበቃል። ሌላው ኩባንያ ሞደርናም የፈቃድ ማመልከቻውን በቅርቡ እንደሚያስገባ ታውቋል። ሁለቱም ኩባንያዎች በመጨረሻ ሙከራ ምዕራፎቻቸው በክትባቶቻቸው አመርቂ ውጤት ማግኘታቸውን እንደገለጹ ይታወሳል። ባለፈው ሳምንት የዩናይትድ ስቴትስ መንግስት ለክፍለ ግዛቶችና በመጀመሪያው ዙር ምን ያህል ክትባት እንደሚደርሳቸው፣ በቅድሚያ ማን ክትባቱን ማግኘት እንዳለበት የሚዘረዝረውን እቅድ ይፋ አድርጓል። የመጀመሪያውን ዙር የሚከተቡት የጤና ዘርፍ ሰራተኞች እንደሚሆኑ ነው የሚጠበቀው። መጪው ሚያዚያ ወር ላይ ደግሞ ለሁሉም የዩናይትድ ስቴትስ ነዋሪዎች ይዳረሳል ተብሏል። አድማጮች ለሰዓቱ ያለን ዜና በዚሁ ያበቃል። የምታዳምጡት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፈውን የእረቡ ህዳር 16 2013 ዓ ም ዝግጅታችንን ነው። ዝግጅቶቻችንን ከራዲዮ በተጨማሪ በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም በአት በአት ቪኦኤ አምሃሪክ የፌስቡክ ገጻችን በቀጥታ ማዳመጥ ትችላላችሁ። በተጨማሪም ከሰኞስ ከአርብ በአህዱ ራዲዮ 94.3 ላይ ታገኙናላችሁ። አድማጮች የኮሮና ቫይረስ ስርጭትን ለመግታት በተወሰነው አካላዊ የመራራቅ ውሳኔ መሰረት የምትከታተሉትን ቅንብር የምናስደምጣችሁ ከየቤታችን ሆነን ነው። በዚህም ምክንያት ጥቂት የቴክኒክ መደነቃቀፎች በፕሮግራሞቻችን ላይ ተፈጥረው ብታዳምጡ አስቀድመን ይቅርታን ጠይቃችኋለን። አሁን ወደ ዕለቱ አብይረህ ዘገባችንን እንለፍ። ትግራይ ክልል ውስጥ ያለው ሁኔታ በብርቱ እያሰጋቸው መሆኑን የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዥ እና የድርጅቱ የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሚሼል ባሸሌ ተናግረዋል። ሁለቱ የመንግስታቱ ድርጅት ኃላፊዎች ትላንት በተናጠል ባወጧቸው መልእክቶች በግጭቱ ውስጥ ያሉ ወገኖች ሁሉ ለሲቪሎች ሙሉ ጥበቃ እንዲያደርጉና ለሰብአዊ አቅርቦቶች ሁኔታዎችን እንዲያመቻቹ አሳስበዋል። በሌላ በኩል ደግሞ ኢትዮጵያ ውስጥ ያለው ሁኔታ አካባቢውን ማናጋት መጀመሩ አስግቶኛል ያሉት የአውሮፓ ህብረት ከፍተኛ ተጠሪ ምክትል ፕሬዚዳንት ዮሴፍ ቦሬል ከምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ትላንት በብራስልስ ተገናኝተው ተነጋግረዋል። እንዲሁም ኢትዮጵያ ውስጥ ሶስተኛ ሳምንቱን እያስቆጠረ ባለው ግጭት ውስጥ ያሉ ሁሉ ህጻናትን እንዲታደጉ የተባበሩት መንግስታት ድርጅት የህጻናት ደራሽ ድርጅት ዩኒሴፍ አሳስቧል። ሰለሞን አባተ ዝርዝሩን ይዟል። ትግራይ ውስጥ እየተካሄደ ባለው ውጊያ ተሳታፊ የሆኑ ወገኖች ሁሉ ኃይሎቻቸው ሲቪሉን ህዝብ ያለማቋረጥ ከአደጋ እንዲጠብቁና እንዲከላከሉ ግልጽና የማያሻማ ትዕዛዝ እንዲሰጡ የመንግስታቱ ድርጅት የሰብአዊ መብቶች ከፍተኛ ኮሚሽነር ሚሸል ባሽሌ አሳስበዋል። መቀሌን ለመቆጣጠር በሚካሄደው ውጊያ ከሁለቱም ወገኖች የሚሰሙት የተካረሩና የተጋጋሉ ንግግሮች እንዲሁም ተጋላጭ በሆኑትና ፍርሃት ውስጥ ባሉ ሲቪሎች ላይ የከፋ አደጋ ደቅኖባቸዋል ብለዋል ከፍተኛ ኮሚሽነሯ። መንግስቱ የሰባ ሁለት ሰዓታት ገደብ ካወጀ በኋላ በመቀሌ ዙሪያ ካለው ከበባና እንዲሁም የታንክና የከባድ መሳሪያ ክምችት ጋር እየተሰሙ ያሉት ንግግሮች ዓለም አቀፍ የሰብአዊ መብቶች ህግን ወደ መርገጥ እንዳይወስዱ እንደሚፈሩም አመልክተዋል። እንዲህ አይነት ንግግሮች በጸብ ወቅት ሲቪሎችን ከአደጋ ለመጠበቅ የተነደፉት አጥርቶ የመለየት የተመጣጣኝነትና የጥንቃቄ መርሆችን ወደ መጣስ የማምራት አዝማሚያ ሊኖር መቻሉን ያሳያሉ ብለዋል ባሸላይ ህወሀት ሲቪሉን ህዝብ እንደ ከለላ አድርጎ መሽጓል ተብሎ ለሚሰማው ክስ ከፍተኛ ኮሚሽነሯ በሰጡት አስተያየት በዓለም አቀፍ ህግ መሰረት በግጭቶች ውስጥ ያሉ ወገኖች በየይዞታቸው ስር ያሉ ሲቪሎችን ሁሉ ከጥቃቶች ለመጠበቅ አስፈላጊ እርምጃዎችን ሁሉ መውሰድ አለባቸው። በግልጽ በሚታይ ሁኔታ ወታደራዊ ኢላማዎችን ህዝብ ከበዛባቸው አካባቢዎች ማራቅ ይገባቸዋል ብለዋል። ይህ ሁኔታ ግን የኢትዮጵያ መንግስትም ሰላማዊ ሰው በብዛት የሚኖርባቸውን አካባቢዎች እንዲደበድብ ነጻ ፈቃድ የሚሰጠው አይደለም ሲሉ አክለዋል። ባሸሌ ዓለም አቀፍ ህግ በሌላው ወገን ጠባይ አሳበው ሊጥሱት የሚቻል እንዳልሆነ ሁለቱም ወገኖች ሊገነዘቡት እንደሚገባ ማስታወስ ፈልጋለሁ ብለዋል። የሰብአዊ መብቶች ከፍተኛ ኮሚሽነሯ ሲቪሎችን ከአደጋ መጠበቅ ከምንም በላይ እንደሆነም አሳስበዋል። ባሸሌ አክለውም ትግራይ ውስጥ የግንኙነቶች መቋረጥና በዚህም ምክንያት ቤተሰቦች መገናኘት አለመቻላቸው የመንግስታቱ ድርጅትም በአካባቢው ያለውን የሰብአዊ መብቶች አያያዝና ሰብአዊ ሁኔታዎች በቅርበት ለመከታተል መቸገሩም በጥልቅ እንደሚረብሻቸው ተናግረዋል። የዘፈቀደ እስራቶች፣ ግድያዎች እንዲሁም በትግራይ ተወላጆች ላይ የመነጠልና የማግለል ሁኔታዎች መኖራቸውን የሚጠቁሙ ሪፖርቶች እየደረሷቸው መሆኑንም ሚሸል ባሸሌ ጠቁመው ከጥቅምት 28 አንስቶ ባለው ጊዜ ውስጥ ከ40 ሺህ በላይ ቁጥር ያለው ሰው ትግራይ ክልል ተሰዶ ሱዳን መግባቱን አስታውሰዋል። ሁሉም ወገኖች ለንግግር እየተደረገ ላለው ጥረት አዎንታዊ ምላሽ እንዲሰጡ፣ እርዳታ በብርቱ ለሚፈልጉ ሁሉ ማድረስ እንዲቻል ያልተረበሸ ሁኔታን እንዲያመቻቹ፣ ለእርዳታ ሰራተኞች ደህንነት ጥበቃ እንዲያደርጉ እማጸናለሁ ብለዋል። የመንግስታቱ ድርጅት የሰብአዊ ጉዳዮች ከፍተኛ ኮሚሽነር ሚሼል ባሸሌ በመልእክታቸው መጨረሻ በሌላ በኩል ትግራይ ክልል ውስጥና በአካባቢውም ያለው ሁኔታ አብዝቶ እያሳሰባቸው መሆኑን የገለጹት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉቴሬሽ የኢትዮጵያ መሪዎች መቀሌን ለመያዝ በሚያደርጉት እንቅስቃሴ ሲቪሎችን ከአደጋ ለመጠበቅ፣ ሰብአዊ መብቶችን ለማክበርና እጅግ አስፈላጊ የሆነው ሰብአዊ እርዳታ ለሚያስፈልጋቸው ያለ ችግር እንዲደርስ ማድረግ የሚችሉትን ሁሉ እንዲያደርጉ ጥሪ አሰምተዋል። ለደህንነታቸው የሚሸሹና እርዳታ የሚፈልጉ ሰዎች የጎሳ ማንነታቸው ግምት ውስጥ ሳይገባ ብሔራዊም ሆነ ዓለም አቀፍ ወሰኖች ሁሉ ነጻና ክፍት እንዲደረጉላቸውም ጠይቀዋል። ለግጭቱ ሰላማዊ መፍትሄ ለመፈለግ የአፍሪካ ህብረት ሊቀመንበር የሆኑት ፕሬዚደንት ሲሪል ራማፖሳ ለጀመሩት ተነሳሽነት የመንግስታቱ ድርጅት ሙሉ ድጋፍ እንደሚሰጥም ጉቴሬሽ ተናግረዋል። ሁሉም ወገኖች ውጥረትን እንዲያረግቡም አሳስበዋል። ይህ በእንዲህ እንዳለ ከምክትል ጠቅላይ ሚኒስትር እና የውጭ ጉዳይ ሚኒስትር ደመቀ መኮንን ጋር ዛሬ ብራስልስ ላይ ተገናኝተው መነጋገራቸውን የገለጹት የአውሮፓ ህብረት ከፍተኛ ተጠሪና ምክትል ፕሬዚደንት ጆሴፕ ቦሬል ኢትዮጵያ በፈታኝ ጊዜ ውስጥ እያለፈች ናት ብለዋል። እየጨመሩ የመጡ የጎሳ ማንነትን የለዩ ጥቃቶች፣ የበዛ ሰብአዊ ጉዳት፣ የሰብአዊ መብቶች መጣስ የዓለም አቀፍ ሕግ አለመከበር አበርትተው እንደሚያሳስቧቸውና ኢትዮጵያ ውስጥ ያለው ግጭት ለአካባቢውም ጦስ እየሆነ መጥቷል የሚል ግንዛቤ እንዳላቸው ለምክትል ጠቅላይ ሚኒስትሩ እንደገለጹላቸው ቦሬል አመልክተዋል። ሰብአዊ ሁኔታው ኢትዮጵያ ውስጥም በአካባቢውም በግልጽ ደግሞም በተለይ ሱዳን ውስጥ እየተበላሸ የመምጣቱን ነገር እንዲሁም የዓለም አቀፍ ሕግን መከበር አስፈላጊነትም ከአቶ ደመቀ መኮንን ጋር አንስተው መመካከራቸውን ሚስተር ዮሴፍ ቦሬል ገልጸው ሲቪሎች በነጻነትና ደህንነታቸው ተጠብቆ መንቀሳቀስ እንዲችሉ ለተጋላጭ ቡድኖችና ለውስጥ ተፈናቃዮች ጥበቃ እንዲደረግ ለኢትዮጵያው ምክትል ጠቅላይ ሚኒስትርና የውጭ ጉዳይ ሚኒስትር ጥሪ ማድረጋቸውን አስታውቀዋል። የአውሮፓ ህብረት መልእክት ግልጽ ነው ብለዋል። ከፍተኛ ተጠሪውና ምክትል ፕሬዚደንቱ ዮሴፍ ቦሬል እርዳታና ድጋፍ ለሚያስፈልጋቸው ሁሉ መድረስ የሚችልበትን ሁኔታ ሁሉም ወገኖች እንዲፈጥሩ፣ ጸብ እንዲያቆሙ፣ ማንም የውጭ ወገን ጣልቃ እንዳይገባ መገናኛ ብዙሃኑ በነጻ መስራት እንዲችሉ ማድረግ፣ ሁኔታው በመባባስ እንዳይቀጥልም የአፍሪካ ህብረት ሊቀመንበር ከሰየሟቸው ከፍተኛ ልዑካን ጋር እንዲነጋገሩም የአውሮፓ ህብረት መልእክት መሆኑን ዮሴፍ ቦሬል ገልጸዋል። ይህ በእንዲህ እንዳለ የመቀሌ ነዋሪ ከሆነው ግማሽ ሚሊየን የሚሆን ህዝብ ግማሹ ህጻናት መሆናቸውን ዛሬ ባወጡት መልእክት የጠቆሙት የዩኒሴፍ ዋና ዳይሬክተር ሄንሪየታ ፎር ሁለቱም ወገኖች የያዙት ጦርነቱን የማቀጣጠል ወይም የማባባስ ዛቻና ስጋት እነዚህን ህጻናት ለቀጥተኛ አደጋ ያጋልጣቸዋል የሚል ብርቱ ፍርሃት እንዳሳደረባቸው ገልጸዋል። በግጭቱ ውስጥ ያሉ ወገኖች ሁሉ ውጊያውን ፈጥነው እንዲያቆሙና ሰላማዊ መፍትሄ እንዲፈልጉ እንጣራለን። ሰብአዊ ተቋማት ወደ ተጎጂና ተጋላጭ አካባቢዎች ፈጥነው ያለመስተጓጎልና ያለማቋረጥ መድረስ እንዲችሉ መደረግ አለበት ብለዋል ፎር መቀሌ ውስጥና በሌሎችም የትግራይ አካባቢዎች ያሉ የሰብአዊ እርዳታ ሰራተኞች ደህንነት ጉዳይም እንደሚያሳስባቸው የጠቆሙት ሄንሪታ ፎር ሁሉም ወገኖች ደህንነታቸውን ለማረጋገጥ የሚያስችሉ እርምጃዎችን ሁሉ እንዲወስዱ አሳስበዋል። ጥሩን አባትን ለዘገባው እናመሰግናለን። አድማጮች የሰማችሁት የዕለቱን አብይ ርዕስ ነበር። የትንታኔው መጽሔት ይቀጥላል። በኢትዮጵያ የውስጥ ችግር የውጭ አካላት ጣልቃ መግባት እንደማይችሉ ጠቅላይ ሚኒስትር አብይ አህመድ አስገነዘቡ። ኢትዮጵያ በድንበሯ ውስጥ ህግ የማስከበር ኃላፊነቷን ዓለም አቀፍ ህግጋትን ባከበረ መልኩ እንደምትፈጽምም አረጋገጡ። በሌላ በኩል ደግሞ የሀገሪቱ ሰብአዊ መብቶች ኮሚሽን በማይካድራ የተፈጸመው ጭፍጨፋ በጦር ወንጀል ሊፈረጅ እንደሚችል አመለከተ። መለስካቸው አመሃ ዝርዝር አለው። ጠቅላይ ሚኒስትር አብይ አህመድ ዛሬ በፌስቡክ ገጻቸው ባሰፈሩት መግለጫ መንግስታቸው በትግራይ ክልል በማከናወን ላይ ነው ባሉት ህግ የማስከበር ስራ ማንም የውጭ ኃይል ጣልቃ መግባት እንደማይችል አሳስበዋል። ጠቅላይ ሚኒስትሩ ይህን ማሳሰቢያ የሰጡት እንዲሁ በዘፈቀደ እንዳልሆነ ሲያመለክቱም በአንድ ሉዓላዊ መንግሥት የውስጥ ችግር ሌላ የውጭ ሀገር ወይንም አካል ጣልቃ መግባት እንደማይችል የተባበሩት መንግሥታት ድርጅት ቻርተር ድንጋጌን አንቀጽ ሁለት እዝባር ሰባትን ለይተው በመጥቀስ እንዲህ ያለ ፍላጎት ከየትን ቢመጣ ተቀባይነት የለውም ብለዋል። ይሁንና ሕግ የማስከበሩ ሥራ አሳስቧቸው እገዛ ለማድረግ ጥያቄ ያቀረቡ የዓለም አቀፍ ማኅበረሰብ አባላትን አመስግነው መንግስት አስፈላጊ ሆኖ ሲያገኘው ጥያቄ እንደሚያቀርብላቸው ጠቁመዋል። እስከዚያው ግን ሕግ የማስከበሩን ሥራ ዓለም አቀፍ ሕጎችን በማክበር እንደሚካሄድ አረጋግጠዋል። ጠቅላይ ሚኒስትር አብይ አህመድ በዚህ ለዓለም አቀፉ ማኅበረሰብ ባስተላለፉት መልእክታቸው ኢትዮጵያ ሉዓላዊነቷን ጠብቃ ለረዥም ዘመናት የኖረች የተባበሩት መንግሥታት ድርጅት መሥራች አባል መሆኗን የአፍሪካ አንድነት ድርጅት ዋና መሥራች መሆኗን አስታውሰው ዓለም አቀፋዊ ግዴታዎቿን፣ መርሆችንና ህጎችን አጥብቃ ተግባራዊ የምታደርግ ሀገር እንደሆነች አስገንዝበዋል። በሌላ በኩል ደግሞ የኢትዮጵያ ሰብአዊ መብቶች ኮሚሽን አደረግኩት ባለው የሰብአዊ መብቶች ጥሰት ፈጣን ምርመራና የመጀመሪያ ደረጃ ዘገባ በምዕራብ ትግራይ የተፈጸመው ጭፍጨፋ ምናልባት ይህ ከፍተኛ የሰብአዊ መብቶች ጥሰት በሰብአዊነት ላይ የተፈጸመ ወንጀል ወይንም ክራይምስ አገንስት ሁማኒቲ እና የጦር ወንጀል ወይም ወር ክራይም ሊሆን እንደሚችል የሚያመለክት ነው ብለዋል። ጥቅምት 30 ቀን 2013 ዓ.ም በማይካድራ ከተማ ሳምሪ በሚባለው የወጣቶች ቡድንና በአካባቢው ፖሊስና ሚሊሻ የተፈጸመው ብሔር ተኮር ጭፍጨፋ ከስድስት መቶ በላይ ሰዎች እንደተገደሉ ገልጾ አፋጣኝ ልባት የሚሹ የሰብአዊ መብቶች ጥሰቶች እንዳሉና የመፍትሔ ምክረ ሐሳቦችንም አቅርበዋል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። አምነስቲ ኢንተርናሽናል የተሰኘው ዓለም አቀፍ ተቋም የኢትዮጵያ መንግስትና ህዝባዊ ወያኔ ሓርነት ትግራይ ህወሓት በሚያካሂዱት ጦርነት ከጦርነቱ ጋር ምንም ግንኙነት የሌላቸውን ሰላማዊ ዜጎች ደህንነት እንዲጠብቁ አሳሰቡ። ሲቪሎች ስር ተሸሽጎ ጦርነት ማካሄድ ዓለም አቀፍ ወንጀል በመሆኑ በውጊያ ላይ የተሳተፉ ያሉ ሁለቱም ወገኖች ከዚህ ተግባር ሊቆጠቡ ይገባል ብሏል። በተጨማሪም መንግስት የሰብአዊ ረዴት አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታዎችን እንዲያመቻች ጥሪ አቅርበዋል። የአምነስቲ ኢንተርናሽናል የአፍሪካ ቀንድ አጥኚ አቶ ፍስሐ ተክሌ ከትላንት በስቲያ የወጣውን የድርጅታቸውን ማሳሰቢያ የያዘ መግለጫ ሲያብራሩ ጠቅላይ ሚኒስትር አብይ አህመድ መቀሌ ጊዜ ለሚገኙ የህወሀት ተዋጊዎች የሰባ ሁለት ሰዓታት የጊዜ ገደብ ካስቀመጡ በኋላ የኢትዮጵያ ሰራዊት ቃል አቀባይ የሆኑት ኮሎኔል ደጀኔ ጸጋዬ በመንግስቱ ቴሌቪዥን ጣቢያ ቀርበው የመቀሌ ከተማ ነዋሪዎች ከህዝባዊ ወያኔ ሀርነት ትግራይ ሰራዊት እንዲነጠሉ፣ ካልሆነ ግን ለአደጋ ሊጋለጡ እንደሚችሉ አይነት ትርጉም ያለው ማሳሰቢያ መስጠታቸው በራሱ አሳሳቢ ጉዳይ ነው ብለዋል። መቀሌ እንግዲህ ወደ አምስት መቶ ሺህ በላይ ህዝብ ያለባት ከተማ እንደሆነች ይነገራል። በዚህ በከተማ ላይ የሚደረግ ጦርነት ደግሞ በጦርነት ውስጥ ተሳታፊ ያልሆኑ ወይም ሲቪል የምንላቸውን የህብረተሰብ ክፍሎች ሊጎዳ ይችላል እና ይሄ ስቴትመንት በጣም አሳስበው ነው። በሌላኛውም ወገን የተነገረው ነገር እንደዚሁ አሳሳቢ ነው እና አንደኛ ያው መንግስትም ሲቪሊያን ላይ የሚደርሰውን ጉዳት ለመቀነስ እንሞክራለን እንቀጥላለን ብሏል። አቶ ፍስሀ ውጊያው ወደ መቀሌ ተጠጋ የሚሄድ ከሆነ ከጦርነቱ ጋር ምንም ግንኙነት የሌላቸው ሰላማዊ ዜጎች የመጎዳት እድላቸው ሰፊ በመሆኑ እነርሱ እንዳይጎዱ አስፈላጊ ጥንቃቄ መደረግ አለበት ብለዋል። በዚህ ጦርነት ስለሚሳተፈው የመከላከያ ኃይል ሆነ ለሌላም አካላት ግልጽ የሆነ ትዕዛዝ ያስፈልጋል። ያ ትዕዛዝም ደግሞ በጦርነቱ ተሳታፊ ያልሆኑ ወገኖችን ሲቪሊያን ማለት ነው። ከዛ በተጨማሪ ደግሞ የሲቪሊያን ተቋማት ለምሳሌ ሆስፒታል፣ ቤተክርስቲያናት፣ ትምህርት ቤቶች እነዚህ እንዳይጎዱ አስፈላጊውን ጥንቃቄ እንዲያደርጉ ግልጽ የሆነ መመሪያ ሊሰጣቸው እንደሚገባ ያሳስብ ነው። ከዛ በተጨማሪ ደግሞ በከተማ በሚደረግ ጦርነት ውስጥ ሰፊ ቦታዎችን የማዳረስ አቅም ያላቸው መሳሪያዎች ለምሳሌ እንደ ሞርታር መድፍ እና እነዚህ አንድ ቦታ ፈንድተው ደግሞ ተቀጣጣይ የሆኑ የማይመሩ የአውሮፕላን ቦምቦች እነዚህ እንደዚህ አይነት መንትኖች መጠቀም ልክ አይደለም የሚለውን ለማሳሰብ ነው። ማሳሰቢያው ለኢትዮጵያ መንግስትና ህዝባዊ ወያኔ ሀርነት ትግራይ ህወሓትም ነው ያሉት አቶ ፍስሐ። በህወሓትም በኩል ሰላማዊ ዜጎችን ከለላ በማድረግ የሚነገሩት ነገሮች ተመሳሳይ ናቸው ብለዋል። ለሁለቱም ወገን ነው ምክንያቱም በዛኛውም ወገን የሚነገሩ ነገሮች አሉ። ሰላማዊ ዜጎች በጦርነት ውስጥ እንዲሳተፉ የማነሳሳት ነገሮች አሉ እና በዚህ አጋጣሚ ማስታወስ ንፈልገው ማንኛውም ሰው በጦርነቱ ሳተፋለው ካለ፣ ያው አስቸጋሪ ነው ለሲቪሊያን ሊታይ አይችልም። ግን በዚህ ውስጥ ተሳትፎ የሌላቸው ሰዎችን እንዲኖራቸው ማነሳሳት ተገቢ ያደ አይደለም እና ያወጣ ነው ማሳሰቢያ ለሁለቱም ወገኖች ነው። የጦር ካምፖችን ሰብአዊ ከለላ በመስጠት ሰላማዊ ዜጎች በሚገኙበት ቦታ በመገንባትም ሆነ ወታደራዊ ቁሳቁስን ማስቀመጥ የጦር ወንጀል ነው ያሉት አቶ ፍስሐ ጦርነት የማይፈልጉና ከዛም ጋር ምንም ግንኙነት የሌላቸው ሰዎች እንዳይጎዱ ጥንቃቄ ማድረግ ይገባል ብለዋል። በተለይ ደግሞ ሂማን ሺልድ ወይም ደግሞ ሰብአዊ ከለላ መጠቀም ልክ አይደለም። ለጦርነት ተገቢ ታርጌት ወይም ደግሞ ተገቢ ኢላማ ሊሆኑ የሚችሉ ለምሳሌ የሚሊታሪ ካምፖችን፣ የከባድ መሳሪያዎችን ወይም ደግሞ ሌሎች ለሚሊታሪ አገልግሎት የሚውሉ መገልገያዎችን በሙሉ በሲቪሊያን ባሉበት አካባቢ ማስቀመጥም የጦር ወንጀል ሊሆን ይችላል። መሆን የለበትም። በሲቪሊያን አካባቢ ያሉ ብሎ ደግሞ ሌላኛው ወገን ደግሞ ያንን እንደ ፍቃድ ማየት የለበትም። ነጥሎ መምታት መቻል አለበት። በለዚያ ሲቪሊያንን ያለ አግባብ መግደል የሚለው ወንጀል ውስጥ ይገባልና እና ከዚህም እንዲንቀጠው ለሁለቱም ወገኖች ነው የምናሳስበው። የሚሊታሪ ቤዞችን የሲቪሊያን አካባቢ ላይ ማስቀመጥ እንደ ወንጀል ስለሚቆጠር በተጨማሪም መንግስት የሰብአዊ እርዳታ አቅራቢዎች ወደ ስፍራው ገብተው ድጋፍ እንዲሰጡ ሁኔታውን እንዲያመቻች ጥሪ አቅርበዋል። በጦርነቱ የተያዙ ሰላማዊ ወገኖች የተለያዩ የሰብአዊ ቁሳቁሶች እጥረት እንዳለባቸው ሰምተናል። ስለዚህ ምግብም ሆነ ሌሎች ተጨማሪ ፋሲሊቲዎች የሚደርስበትን ሁኔታ እንዲያመቻች ነው የጠየቅ ነው። እዛ ላይ ደግሞ እንግዲህ የሰብአዊ መብት ሁኔታን የሚከታተሉ ባለሙያዎችም ጦርነቱ ባለባቸው ቦታዎች ሁሉ እንዲገቡ አስፈላጊ ሁኔታ እንዲመቻችላቸውም ጠይቀናል። በተያያዘም ሂዩማን ራይትስ ዎች የአፍሪካ ቀንድ ዳይሬክተር ላቲሻ ባይደርን ጠቅሶ ባወጣው አጭር ማሳሰቢያ ቀድሞውኑም በምግብ በነዳጅ እጥረትና በመገናኛ መስመር መቋረጥ የተጎዳው ከጦርነቱ ጋር ምንም ግንኙነት የሌለው የትግራይ ሕዝብ በጦርነቱ ጉዳት ሊደርስባቸው ይችላል የሚለው አሳሳቢ ጉዳይ መሆኑን ገልጸዋል። ሰላማዊ ዜጎች ባሉበት ቦታ ላይ ከሚደረግ ጦርነት ሰላማዊ ዜጎችን መጠበቅ ከባድ በመሆኑ በሁለቱም በኢትዮጵያ መንግስትም ሆነ በህዋት በኩል በእነርሱ ቁጥጥር ስር ያሉ ሰላማዊ ዜጎችን ደህንነት የማረጋገጥ ኃላፊነት አለባቸው ብለዋል። ለአሜሪካ ድምጽ ጽዮን ግርማ ከሲልቨር ስፕሪንግ ሜሪላንድ። አድማጮች የምትከታተሉት ከአሜሪካ ድምፅ የሚተላለፍላችሁን የአማርኛ ቋንቋ አገልግሎት ነው። ወደ ተከታዩ ዘገባ እንለፍ። ለሰብአዊ ቀውስ የተጋለጡ ዜጎችን ለመርዳት ኢትዮጵያውያን አርቲስቶች የመገናኛ ብዙሀን ባለሙያዎችና ተጽዕኖ ፈጣሪ ሰዎች ጥበብ ለሀገር ክብር በሚል ስያሜ እየተንቀሳቀሱ መሆኑን አስታውቀዋል። አርቲስቶቹ በነገ ውለትም የትግራይን ክልል ለመርዳት ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ መርሃ ግብር አሰናድተዋል። ኤደን ገረመው የጥበብ ለሀገር አስተባባሪ የሆኑትን አቶ መሀመድ ካሳን አነጋግራ ተከታዩን ዘገባ አሰናድታለች። ጥበብ ለሀገር ክብር በሚል መሪ ቃል የተሰባሰቡ አንጋፋና ወጣት የኪነ ጥበብ እንዲሁም የመገናኛ ብዙሀን ባለሙያዎች በሀገሪቱ በተለያዩ ቦታዎች ላይ እያጋጠሙ ያሉ ሰብአዊ ችግሮችን ለማገዝ እና በተናጠል ሲያደርጓቸው የነበሩትን እንቅስቃሴዎች ለማቀናጀት መሰባሰባቸው ተሰምቷል። በነገው ውለትም በሀገር አቀፍ ደረጃ ለአንድ ቀን የሚውል የሀገር ልጅ የማር እጅ የተሰኘ የገቢ ማሰባሰቢያ በትግራይ ክልል ላሉ ወገኖች ያሰናዱ ሲሆን ከእንቅስቃሴው አስተባባሪ መካከል አንዱ የሆኑት አቶ መሀመድ ካሳ ዋና አላማውን እንዲህ ያስረዳሉ። ሀሳቢ የምለቸው ጥበብ ባለሙያዎች፣ የመገናኛ ብዙሀን ሰዎች ምን እናድርግ፣ በግል ሰው ሰራሽ ተፈጥሯዊ ሁኔታዎች ላይ ሁላችንም በየበኩላችን እናደርጋለን። በዚህ ርዕሰ ጉዳይ ላይ ግን ምን ማድረግ አለብን የሚል ውይይት ተካሄድ። ከዛ ጥበብ ለሀገር ክብር የሚል ዋና መሪ ቃል ተፈጠረ። በዛ መሪ ቃል ክፍል ሌሎች ንዑስ መሪ ቃላቶች ኖረው ለሀገር መከላከያ ክብር እቆማለሁ የሚል አንድ ስስራ አንድ መርሃ ግብር ይሁን ተባለ። አሁን ነገ የሚካሄደው መርሃ ግብር ነው። ይህ ደግሞ የሀገር ልጅ የማርጅ በምን ሰብአዊነት ላይ ትኩረት ያደረገ በዚህ ግጭት በዚህ ጦርነት የተጎዱትን ሁሉም አካባቢዎች ላይ ሄዶ የአካባቢው የሆኑ ሰዎች እግሮቻችንን መምቶቻችንን ጠይቀን ማጽናናት መጠየቅ ነው። አቶ መሐመድ ነገ ሐሙስ ህዳር አስራ ሰባት ቀን በአዲስ አበባ የተለያዩ ተቋማትና የንግድ ማዕከላት አርቲስቶቹ አገልግልና የቃል መቀበያ ቅጽ በመያዝ እንደሚንቀሳቀሱና እንዲሁም በክልል ከተሞችም ከባህልና ከቱሪዝም ሚኒስቴር ጋር በመቀናጀት የገቢ ማሰባሰቢያ መርሃ ግብራቸውን እንደሚያስኬዱ ይገልጻሉ። መርሃ ግብሩ አንድ ቀን ሙሉ ነው። የአዲስ አበባ ከተማ ውስጥ የሚገኙ ታዋቂ የኪነጥበብ ባለሙያዎች፣ የመገናኛ ብዙሀን ባለሙያዎች ይኖራሉ። በሌሎችም ክልሎች በየክልሉ ያሉ ታዋቂ የኪነጥበብና የመገናኛ ብዙሀን ባለሙያዎች አገልግል ይይዛል። አገልግላችን ለወገናችን አገልግላችን ለወገናችን ፍቅር የሚል በሁሉም አቅማችን በአቅማችን በሚችለው ልንደርስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን በአምራቾች፣ በከፋፋዮች፣ ቸርቻሪዎች ሁሉም አይነት ተቋማት መድረስ በምንችልባቸው አካባቢዎች ሁሉ አገልግሎች ይዘን እንዞራለን። የጣልም ግቢያ ሰነድ ስላለን ጣልም ግቢያው ላይ ሰዎች የሚደግፉትን እንቀንጽፈው ለተከሰተው የባንክ አካውንት ቀጥታ ገቢ ያደርጋሉ። ቀጥታ ከእኛ ጋር የካሽ ግንኙነት አያጣቸውም። ለምን ለማሰባሰብ ለቁጥጥር አይመችም። ከዛ ደግሞ ስርጭቱም ላይ ብዙ ልምድ ስለሌለኝ ምንኛ አይመችም። ከእዛ አካውንት ውስጥ ይገባል። አስገዳጅ የለውም። በበጎ ፈቃደኝነት የሚሰራ ስራ ተግባር ነው። የባንክ አካውንቱ አንድ ነው የትን ቦታ ቢሆን ኢትዮጵያ ውስጥ ብቻ ሳይሆን ከኢትዮጵያ ውጭም ቢሆን ያሉ ሰዎች እንዲልቁ አቶ መሀመድ ጥበብ ለሀገር ክብር በሚል መሪቃል የተሰባሰቡ አርቲስቶች ገንዘቡ ተሰባስቦ እንዳበቃም በትግራይ ክልል በመገኘት ገንዘቡን ለማበርከትና ወገኖቻቸውን ለማጽናናት ማቀዳቸውን ገልጸው በቀጣይም የተለያዩ መሪቃሎችን በመጠቀም ህብረተሰቡን የማንቃትና እርዳታ የማድረግ ተሳትፏቸውን እንደሚቀጥሉ አስታውቀዋል። ለአሜሪካ ድምፅ ዘገባ ኤደን ገረመው ከዋሽንግተን ዲሲ። ሄደንን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በደቡብ ክልል በኮንሶ ዞን እና አካባቢው በተፈጠረ ግጭት ለተፈናቀሉ ዜጎች ሰብአዊ ድጋፍ ማድረግ መጀመሩን የክልሉ አደጋ ስጋት ስራ አመራር ኮሚሽን ገለጸ። የኮሚሽኑ ኮሚሽነር ጋንታ ጋማአ የተፈናቀሉ ዜጎችን በተመለከተ እንደተባለው ዘጠና ሺህ እንደማይደርስ ገልጸው ትክክለኛው ቁጥር የተለያዩ አካላትን አካቶ በተደራጀ ኮሚቴ እየተጣራ መሆኑን ለቪኦኤ አስታውቀዋል። ቪኦኤ ግጭቱ ከተቀሰ ቀሰባቸውና ብዙ ዜጎች ተፈናቀሉ ከተባለው ከኮንሶ ዞን ኮልሜና ቀበሌ ያነጋገራቸው ነዋሪዎች አንጻራዊ ያሉት ሰላም መኖሩን ገልጸው በቂ ሰብአዊ ድጋፍ እንዳልደረሳቸው ተናግረዋል። የሐዋሳው ዘጋቢያችን ዮናሳን ዘብዲዎስ ተጨማሪ ዘገባ አልኳል። በኮንሶና በአሌ ወረዳ መካከል በመሬት ይገባኛል ጥያቄ የተፈጠረው ሁከት አያሌ ጉዳት አድርሷል። ቤቶችም መቃጠላቸውን ስማቸውን ያልጠቀሱ ያኒማኝ ተናግሯል። አዎ፣ የተፈናቀለ ሰው ብዙ ነው። በአቅማችን እየረዳ ናቸው ነው፣ ግን የአምስት መቶ ሰባ ሰባት አባወራና የማወራ ድት ተቃጥሏል። ግጭቱ ከተቀሰቀሰባቸውና ብዙ ዜጎች ከተፈናቀሉባቸው አንዱ የሆነው የኮልሜ ቀበሌ ነዋሪ አቶ ኩዴታ ኩዳኖም ከቀበለው ከአራት ሺህ በላይ ዜጎች መፈናቀላቸውን ገልጿል። የተፈናቀሉ የቀበለው ነዋሪዎች ወደ አማሮ ወረዳም ከጎማይ ደ ቀበለ የተፈናቀሉት ደግሞ ወደ አርባ ምንጭ ከተማ ሄደው መጠለላቸውን ጠቅሰዋል። ቀደም ሲል የሰገን አካባቢ ሕዝቦች ዞን በመባል ይጠራ የነበረው ዞኑ መፍረሱን ተከትሎም የዞኑ ማዕከል የነበረው ሰገን ከተማና በአቅራቢያው ያሉ ቀበሌያት የጎማይደ ልዩ ወረዳ የሚባል አዲሱ መዋቅር እንፈጥራለን በማለታቸውና ና በእነሱ ተቃራኒ በቆሙ አካላት መካከል በተፈጠረ አለመግባባት ሁከት ተፈጥሮ ባሳለፍነው ሳምንት ብቻ 15 ሲቪሎች መገደላቸውን የጎማይደ ቀበሌ ነዋሪዎች ለቪኦኤ ተናግሯል። ነዋሪዎቹ እንዳሉት ባለፉት አራት ቀናት ውስጥ አንጻራዊ ነው ያሉት ሰላም ተፈጥሯል። ብዙ ሰዎችን ያፈናቀለ ጦርነት ነው። ንብረት የወደመበት ነው። ግን በመሀል ረገብ ብሏል ሰሞኑ። ነገር ግን በቂ ሰብአዊ ድጋፍ እንዳልተደረገላቸውም ገልጸዋል። ድጋፍ በየት በኩል ነው የሚደረገው? አሁን በየቦታ መንገድ ተዘግቷል። ከጎንሶ ወደ አርባ ምንጭ እንኳን በሽተኛ እዛ ለማድረስ አልተቻለም። አዲስ አበባ ተነስቶ እስከ ጂንጋ የሚገባው ራሱ አሁን በዚህ በኮልመና በአሌ በኩል በተቀሰቀሰው ጦርነት አንጻር መንገዱ ምንም አያሻግርም። አይደለም። በዚህ ምክንያት እንግዲህ ከትላልቅ መኪናዎች በስተቀር አያልፍም። በግጭቱ የታጠቁ ቡድኖችና የኦነግ ሸኔ እንደተሳተፉበት ነዋሪዎች ተናግሯል። የደቡብ ክልል የአደጋ ስጋት ስራ አመራር ኮሚሽን ኮሚሽነር ጋንታ ጋማ በኮንቶ ዞን ለተፈናቀሉ ዜጎች ድጋፍ ማድረግ ከጀመሩ መቆየቱን ተናግሯል። በሐምሌ ወር በኮንቶ እና በአሌ ወረዳ መካከል በተፈጠረ ሁከት የተፈናቀሉ ከ25 ሺህ በላይ ዜጎችን ሲደግፉ መቆየታቸውን ገልጠው አሁንም ለተፈናቀሉ ዜጎች ሰብአዊ ድጋፍ ማድረግ መጀመሩን አስረድቷል። አስቸኳይ ሰብአዊ ድጋፍ ምግብ ማብሰያዎች፣ እና ዘይት ሌሎች ነገሮችን ያካተተ ድጋፍ ሲደረግ ነው ቆየው። ነገር ግን በቅርቡ ደግሞ በተለይ በኮንሶ ዞን ጉማይደ ከተማ አካባቢ ወም ደግሞ ተራሼ ልዩ ወረዳ ጋቶ አካባቢ ሰገን አካባቢ ላይ በተለይ አማሮ ልዩ ወረዳ ቡኒቲ አካባቢ ግጭቶች ተከስተዋል። ተራሼ አካባቢ በተለይ ተፈናቅሎ የመጣው ከጉማይደ ወይም ደግሞ ኮንሶ ዞን ሰገን ዙሪያ ወረዳ ከምትባለው በብዛት የተፈናቀሉ ሰዎች ያሉት ደራሸና አርባምንጭ ላይ ነው። ስለዚህ እነዚህ አካላት በተለይ ደራሽ ያሉት ሪሶርስ እንዲያገኙ አድርገናል። አርባምንጭ ያለውም ሰው ደግሞ ክልሉ አደጋ ስጋት ስራ አመራር ምክር ቤቱ አቅጣጫ መሰረት ሰው እስከሚመለስ ሕይወቱን ማስቀጠል የሚችል ድጋፎች በጋሞ ዞን አማካኝነት እንዲቀርብ እየተደረገ ነው ያለው። አቶ ጋንታ እናደርጋለን ስላሉት ድጋፍም የሚከተለውን ተናግሯል። አንድ ሰው ለአንድ ወር አስራ አምስት ኪሎ ግራም ነው ይህ የሚሰጠው። አልሚ ምግብ አለ፣ ዘይት አለ። በትክክል ወርልድ ስታንዳርድ ያለው የሪሶርስ አቅርቦት ስርዓት አለ። በዛ ስርዓት መሰረት ነው ለአንድ ሰው ካልኩሌት ሊደረገ የተፈናቀለውን ሰው እየለየን ለዛ ሰው ለአንድ ወር የመሆን ቀለብ እየሰጠን ከቀለቡ ባለፈ ደግሞ አሁን እየሰራን ያለ ነው መጠለያውን ያጣው ሰው ፕላስቲክ ሺት አግኝተው የሆነ እንጨቶችን አዘጋጅተው እዛ ውስጥ መጠለያ መፍጠር እንትችል እስከዛው ግን ትምህርት ቤቶች ሌሎች ማብራሪያ አገልግሎት መስጫ ተቋማት ላይ ሰው እንድትለል ተደርጎ ነው እየተሰራ ያለው እና ከአንድ ሳምንት በፊት የተቀሰቀሰው ግጭት ብዙሀኑን እንዳፈናቀላቸው ሪፖርት ደርሶናል ያሉት አቶ ጋንታ ከዞኑ መንግስት ሪፖርት የተደረገው ከዘጠና አራት ሺህ በላይ ዜጎች መፈናቀላቸውን የሚያሳይ ሲሆን ይህ መረጃ የተሳሳተ ነው ብሏል። ትክክለኛው ቁጥር የተለያዩ አካላትን አካቶ በተደራጀ ኮሚቴ የተጣራ መሆኑና በጥቂት ቀናት ውስጥ እንደሚታወቅም ለቪኦኤ አስታውቀዋል። የአካባቢው የጸጥታ ሁኔታ የተረጋጋ በመሆኑ የተፈናቀሉ ዜጎችን በአንድ ሳምንት ውስጥ ወደ ቀያቸው እንመልሳቸዋለን ብሏል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም። የዜናና የትንታኔው መጽሔት የሚስተናገዱበት ክፍለ ጊዜ ተጠናቀቀ። በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአሜሪካ ድምጽ ራዲዮ ጣቢያ ስርጭትን ነው እየተከታተላችሁ ያላችሁት ዝግጅቶቻችንን በፌስቡክ ላይቭ አት ቪኦኤ አማሪክ እንዲሁም በአህዱ ራዲዮ ዘጠና አራት ነጥብ ሶስት ላይ በቀጥታ ማዳመጥ ይቻላል። አድማጮች፣ ተዘዋሪውን የስልክ ቁጥራችንን እናስታውሳችሁ 2022059942 በመደወል በውስጥ መስመር 14 በተቀረጸው የድምፅ መመሪያ መሰረት መልእክት ካስቀመጣችሁ ይደርሰናል። ሆርን አትቪኒውስ ዶት ኮም የኢሜል አድራሻችንንም ተጠቀሙ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ሀይሉ፣ ዋና አዘጋጅ ትዝታብላቸው እያስተናገድኳችሁ ያለሁት ጽዮን ግርማ ነኝ። እስከ ምሽቱ አራት ሰዓት አብረናችሁንን አብራችሁን ሆኑ። ወደ ተከታዩ ዘገባ እንለፍ። ሆሮ ጉድሩ ወለጋ ዞን ሆሮ ቡሉቅ ወረዳ የመንግስት የጸጥታ ኃይሎች የኦሮሞ ነጻነት ሸማቂዎችን ከመደገፍ ጋር በተያያዘ ሁለት ወጣቶችንና አንድ መምህር ገደሉ ሲሉ ከቤተሰብ መካከል የቅርብ ዘመድ ነኝ እያሉ ግለሰብ ገለጹ። የወረዳው ጸጥታና አስተዳደር ጽህፈት ቤት ኃላፊ ግለሰቦቹ ስለመገደላቸው ለጽህፈት ቤታቸው ያሳወቀ ባለመኖሩ ምንም አይነት ምርመራ አለመደረጉን አስታውቀዋል። በተመሳሳይ ሁኔታ በሰሜን ሸዋ ደራ ወረዳም አንድ ግለሰብ በጸጥታ ኃይሎች ከተያያዘ በኋላ ተገድሎ መገኘቱን አንድ የአይን እማኝ ገልጿል። የደራ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ ይህ ተገደለ የተባለው ግለሰብ በወረዳችንም አልታሰረም፣ በወረዳችንም የተገደለ ሰው የለም ብለዋል። ናኮር መልካ ተጨማሪ አለው። በሆሮ ጉድሮ ወለጋ ዞን ሆሮ ቡልቅ ወረዳ ሰቀላ ከተማ ለደህንነታቸው ስለሚሰጉ ስሜ እንዳይጠቀስ ሲሉ የጠየቁ ግለሰብ መምህር የሆነው የቅርብ ዘመዴ ባለፈው ሳምንት ሐሙስ እኔ ጋር ሲጫወት አምሽቶ ወደ ቤቱ እንዳመራ ነው የኦሮሚያ ልዩ ኃይል አባላት በምሽት የወሰዱት ይላሉ። አልጋ ላይ ተኝቶ ከባለቤቱና ሁለት ልጆቹ ጋር እየተጫወተ ባለበት የኦሮሚያ ልዩ ኃይሎች ቤቱን አንኳኩተው ሲከፍትላቸው ባለቤቱ እባካችሁን እሱን ተውና እኔን ይዛችሁ ሂዱ አለቻቸው። እነሱ ግን እሷንም ሳይሰሟት ከምሽቱ ሶስት ሰዓት ተኩል ላይ ወስደውት ሄዱ። ሌሎችም ከወንድሜ ጋር ተይዘው የነበሩ ሁለት ወጣቶች ስለነበሩ ከፀጥታ አካላቱ ለማጣራት ብንሞክርም መልስ የሰጠን አካል የለም። አርብ ምሽት አንድ ሰዓት ተኩል ላይ በመሳሪያ ተኩሰው እንደገደሏቸው ሰማን። በይሳቸውም የተገኘው ቅዳሜ ጠዋት ነው ብለዋል። እኚህ ግለሰብ ከቅርብ ዘመዳቸው መምህር ኪቲላ ጉደታ በተጨማሪ ከተገደሉት ሁለት ወጣቶች መካከል አንዱ ብርሃኑ ገበየው ሲባል በጉልበት ስራ ይተዳደር ነበር ብለዋል። ሌላው ጋር አዲስ አለማየው የሚባል ወጣት ደግሞ በመንግስት መስሪያ ቤት የጥበቃ ሰራተኛ ሆኖ ያገለግል ነበር ሲሉ ተናግረዋል። ግለሰቦቹ በጫካ ውስጥ ታጥቆ የሚንቀሳቀሰውን መንግስት ኦነግ ሸኔ ብሎ የሚጠራቸውን ራሳቸውን የኦሮሞ ነጻነት ሸማቂዎች የሚሉትን ኃይሎች ከመደገፍ ጋር ተያይዞ ተጠርጥረው የተያዙ መሆናቸውን ይናገራሉ። በህግ መጠየቅ ነበረባቸው እንጂ ያለፍርድ መገደላቸው ትክክል አይደለም ሲሉም ገልጸዋል። የሆሮ ቡሉቅ ወረዳ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ ፋንታውን ታዬ ግድያውን አስመልክቶ ለጽህፈት ቤታቸው ያመለከተ አካል ባለመኖሩ ምርመራ አለመደረጉን ገልጸዋል። ስለ ግድያው መስማታቸውን ግን አልሸሸጉም። ከእስር ቤት እንዲወጣ ተደርጎ የተገደለ ግለሰብ የለም። እኛም ልክ እንደናንተው ወሬውን ነው የሰማነው እንጂ የምናውቀው ነገር የለም። ስለ ግድያው ያመለከተ ሰውም የለም። እኛም እያጣራን አይደለም፣ ምክንያቱም የዓለም አመልከቻ ምርመራ ማካሄድ አንችልም። የወረዳውንም ጸጥታ አስመልክቶ የተፈጠረ ችግር የለም፣ ሰላም ነው። ወንጀል የፈጸመም ካለ ሕጉ በሚያዘው መልኩ ይጠየቃል እንጂ እንዲሁ በፖሊስ ጣቢያ ታስሮ ከዛ ተወስዶ የሚገደል የለም። ይህ የጠላት አሉባልታ ነው ብለዋል። በተመሳሳይ ሁኔታ በሰሜን ሸዋ ደራ ወረዳ አሰፋ ኩሺ የተባለ ወጣት ባለፈው ሳምንት ውስጥ በጸጥታ አካላት ተገሏል ይላሉ። የአይን እማኝ መሆናቸውን የሚናገሩት አቶ ድሮዋዳነ ልጁ ጫካ ገብቶ ነበር ከአካባቢው ጠፍቶ ወደ ባሌ ዞንም ሄዶ እንደነበር ይነገራል። ከዛም ተይዞ ወደ ሰሜን ሸዋ እንዲመጣ ተደረገ። በሰሜን ሸዋም ለአንድ ወር ገደማ ታስሮ ነበር። የጸጥታ አካላቱ ባለፈው ሳምንት ከዞን እስር ቤትም አምጥተው በዚሁ በደራ ወረዳ ውስጥ ገድለውት ለገጀማ በሚባል ጫካ ውስጥ ነው የጣሉት ብለዋል። ተገደለ ከተባለው ግለሰብ ቤተሰቦች ተጨማሪ መረጃ ለማግኘት ያደረግነው ጥረት አልተሳካም። የደራ ወረዳ ጸጥታና አስተዳደር ጽሕፈት ቤት ኃላፊ አቶ አለባቸው አለቃ ይህ ተገደለ የተባለ ግለሰብ በወረዳችንም አልታሰረም፣ በወረዳችን የተገደለ ሰውም የለም ሲሉ አስተባብለዋል። በዚህ ዙሪያ ከሰሜን ሸዋ ፖሊስም ሆነ ጸጥታና አስተዳደር ጽሕፈት ቤት ተጨማሪ ማብራሪያ ለማግኘት ያደረግነው ጥረት ለአሁኑ አልተሳካም። ለአሜሪካ ድምፅ ናኮር መልካ ከአምቦ። ናኮርን ለዘገባው እናመሰግናለን። ወደ ተከታዩ ዘገባ እንለፍ። በኮቪድ-19 ዙሪያ ለሚሰሩ የጤና ዘርፍ ሰራተኞች የተፈቀደው አበል እስካሁን አልተከፈለም የኮቪድ-19 ወረርሽኝን በመከላከል ና የህክምና አገልግሎት በመስጠት በቀጥታ ለሚሳተፉ ለጤና ዘርፍ ሰራተኞች የተጋላጭነት ልዩ አበል እንዲከፈላቸው የሚያዘው አዋጅ በሚኒስትሮች ምክር ቤት ጸድቆ ከወጣ ስድስት ወር ቢያልፈውም እስካሁን ክፍያው እንዳልተፈጸመላቸው የጤና ባለሙያዎች ለአሜሪካ ድምጽ ተናግረዋል ከአበል ክፍያው በተጨማሪ ቋሚ ደሞዝም ጊዜውን ጠብቆ ስለማይከፈል በኮቪድ-19 ዙሪያ የሚሰሩ ባለሙያዎች ከኮረና ተጋላጭነት ባለፈ ለከፍተኛ የኢኮኖሚ ጫና መዳረጋቸውንም ተናግረዋል። በተለያዩ የኢትዮጵያ ክልሎች የሚሰሩ የጤና ባለሙያዎችን ያነጋገረችው ስምንሽ የቆየናት እንደሚከተለው አሰናድተዋለች። የጤና ዘርፍ ሰራተኞች የኮቪድ-19 ወረርሽኝን ለመቆጣጠርና ለማከም በሚደረገው ጥረት ለበሽታው ያላቸውን ከፍተኛ ተጋላጭነትና እያበረከቱት ያለውን አስተዋጽኦ ከግምት ውስጥ በማስገባት የሚኒስትሮች ምክር ቤት ልዩ አበል እንዲከፈላቸው ውሳኔ ያስተላለፈው ግንቦት 14 2012 ዓ.ም ነበር። ነገር ግን ይህ ውሳኔ እስካሁን ተፈጻሚ እንዳልሆነና ወረርሽኙን ለመቆጣጠር በቀጥታ ተሳታፊ ሆነው የሚሰሩ የጤና ባለሙያዎችም ሆኑ ድጋፍ ሰጪ አካላት ምንም አይነት የአበል ክፍያ እያገኙ እንዳልሆነ በተለያዩ ክልሎች ያነጋገርናቸው የጤና ባለሙያዎች ይገልጻሉ። ከነዚህ ውስጥ አንዷ በደቡብ ክልል ወላይታ ዩኒቨርሲቲ ውስጥ በሚገኝ የኮሮና ሕክምና ማዕከል ውስጥ ላለፉት አምስት ወራት ከቤተሰብ ተነጥላ የኮሮና ቫይረስ ህሙማንን እያከመች የምትገኘው ዶክተር አዲስ ሀብታሙ አንዷ ናት። ምልክት ከሌላቸው ጀምሮ እስከ ሜካኒካል ቬንትሌተር ወይም መተንፈሻ ማሽን ላይ እስካሉ ታካሚዎች ድረስ ቀን ማታ ሳንል በጣም ብዙ ታካሚ እያስተናገድን ነበር። ያለ ነው እስካሁንና ከቤተሰብ ተለይተን ያለ ነው። ከዘመድ ወዳጅ ርቀን ወደ አምስት ወራችን ነው እዚህ ኮምፓውንድ ውስጥ ኮንፋይንድ ሆነን ያለ ነው እና ምንም እንኳን አዋጁ ከግንቦት አስራ አራት ጀምሮ ታስቦ ከዛ በኋላ ክፍያው ተፈጻሚ እንዲሆን ሚኒስትሮች ምክር ቤት ቢያውጅም እስካሁን ድረስ ምንም አይነት የተጋላጭነት ክፍያ አልደረሰንም። በተመሳሳይ ካለፈው ዓመት ሚያዝያ ወር ጀምሮ በአማራ ክልል ሰሜን ሸዋ ዞን የኮሮና ለይቶ ማቆያ የሕክምና ማዕከል ውስጥ በማገልገል ላይ የሚገኙት ዶክተር ኤፍሬም ቸርነት ምልክት ከማያሳዩ ህመምተኞች አንስቶ በመተንፈሻ መርጃ መሳሪያ እርዳታ እስከሚታከሙ ህመምተኞች ድረስ ድጋፍ የሚያደርጉ የጤና ባለሙያዎች ለወረርሽኙ ያላቸውን ተጋላጭነት ገልጸው ይህ ታሳቢ ተደርጎ እንዲከፈላቸው የተፈቀደው የአበል ክፍያ ባለመፈጸሙ እንዳሳዘናቸው ያስረዳሉ። ከሌላው ማህበረሰብ በተለየ መልኩ ሙያችን ስለሚያስገድደን በቫይረሱ ከተጠቁ ሰዎች ጋር ለብዙ ጊዜ አብረን እንቆያለን። እነሱ ይወጣሉ፣ ወደ ሌላ አዲስ ተጠቅሶ ይመጣል። እኛ ግን እዛው ነው የምንሆነው ነው ተጋላጭነታችን ተከታታይ ነው ማለት የሚቋረጥ ነገር አይደለም እዛ ውስጥ ካለን ድረስ ህይወትን መስዋዕት አድርገን ነው እዚህ ቦታ ላይ የምንሰራው ደግሞ ብዙዎቻችን ቤተሰብ እናስተዳድራለን ቤተሰብ መባ ጠበቅ ዝርሀት ያለ ሰርቶ ደግሞ ማግኘት አለበት ከዛ ከዛ አንጻር ኢኮኖሚካሊ በጣም ውስ ጭንቀሽ ይፈጣል ከዛ በዘለለ ደግሞ አስከሰች ምስትባይ ደግሞ የሚፈጥ ኢኮኖሚካል እስትረሱ አለ እና እስትረሶቹ ተደራራቢ ይሆናሉ በሚኒስትሮች ምክር ቤት እንዲከፈል ታዞ የነበረው ልዩ አበል እስካሁን ካለመከፈሉ በተጨማሪ የሕክምና ባለሙያዎቹ የሚከፈላቸው ደሞዝ ለኑሮ በቂ አለመሆኑና ጊዜውን ጠብቆ አለመሰጠቱም ለሕክምና ባለሙያዎቹም ሆነ በድጋፍ ሰጭነት የሚያገለግሉ አካላት የኢኮኖሚ ችግር ውስጥ እንደከተታቸው ዶክተር ኤፍሬም ጨምሮ ያስረዳሉ። ደሞዝ የመዘግየት ችግር አለ። እኔ ላይ ተከፍሎም ጧግሜ ላይ የተከፈለን ጊዜ አለ። ሁለት ወር ማለት ነው እሱ ደግሞ በራሱ የሚፈጥረው ጫና አለ። አንድ ሶርሳችን የቸው ደመወዝ በሆነችበት አበሉ በተያዘበት ሁኔታ ያቸው ደመወዝ ደግሞ ሁለት ወርስ ድሌ ስታደርግ ኢኮኖሚካሊ በጣም ስትረስ ውስጥ ነው የምትገቢ ማለት እንደ ሌላ ሰው እንዴት አረዋሉጣሽ መንብዳሽ የምታገኘው ነገር አይሆንም። ምክንያቱም እኛ የምንሰራው ኮቪድ ናይንቲን ሴንተር ላይ ነው። በማህበረሰቡም ቢሆን የሆነ ያህል አንቺን አሁን ፍሪ የሆነ የሚቀርብሽ ሰው ላይኖር ይችላል። ለህይወታቸው ከመስጋት አንጻር ማለት ነው ከዛ ከዛ አንጻር ነገሮችን አኑሮች ራሱ ነገሮችን አሳልጠሽ የመኖር ሁኔታ ላይኖር ይችላል። እኛ ጋር ሲሆን በሚኒስትሮች ምክር ቤት ውሳኔ መሰረት በኮቪድ አስራ ዘጠኝ ወረርሽኝ ዙሪያ የሚሳተፉና ልዩ የአበል ክፍያ እንዲከፈላቸው የተወሰነው ወረርሽኙን ለመከላከል ለተቋቋመው ግብረ ኃይል አስተባባሪዎች፣ ሐኪሞች፣ አምቡላንስ ላይ የሚሰሩ ሰራተኞች፣ የጽዳት፣ የጥበቃና የመሳሰሉ ስራዎችን የሚሰሩ ድጋፍ ሰጪ አካላት ሲሆን የክፍያው መጠንም እንደየስራ ድርሻቸው በቀን ከ አንድ ሺ አንድ መቶ ሀምሳ እስከ 300 ብር እንዲሆን ያዛል። ዶክተር ኤፍሬም ይህ ክፍያ አዲስ አበባ ከተማ በኮቪድ-19 ዙሪያ ለሚሰሩ ሐኪሞች ሁለት ጊዜ መከፈሉን ገልጸው በሌሎች ክልሎች ላይ ለሚገኙ ሐኪሞች አለመከፈሉ ግን የበለጠ ጥያቄ ፈጥሮብኛል ይላሉ። በተለየ መልኩ ግን አዲስ አበባ የአገሪቷ የሀገሪቷ ዋና ከተማ ላይ የሚሰሩ የህክምና ባለሙያዎች አንድ ጊዜ ብቻ ሳይሆን ሁለተኛ ዞት ተከፍቷቸዋል። ሁለተኛ ዞት እንዲያውም ቅርብ ጊዜ ነው የተከፈላቸው። ይሄ ነገር ደግሞ አጠቃላይ የተፈጻሚነቱ በሀገር ደረጃ ነው የሚለው እዛም ላይ ማለት ነው የወጣች ላይ ግን በአዲስ አበባ ብቻ ተፈጻሚ ሆኖ ሌሎቹ ክልሎች ላይ ተፈጻሚ አልሆነም። ከምግራ እየገባ ነው። ሌላው በጉዳዩ ላይ ያነጋገር ነው። ዶክተር እሸቱ ታደሰ በቦንጋ ከተማ በሚገኘውና በከፋ ዞን ውስጥ ብቸኛ በሆነው የኮሮና ሕክምና ማዕከል ውስጥ የአካባቢው ጤና አጠባበቅ ባለሙያና የአራተኛ ዓመት የሕክምና ተማሪ ነው። ከማዕከሉ በተጨማሪ ለኮሮና ታማሚዎች የቤት ለቤት ሕክምና አገልግሎት የሚሰጠውና ነፍሳችንን ገብረን ነው የምናገለግለው፣ የሚለው ዶክተር እሸቱ የሚከፈላቸው ደሞዝ ለቤት ኪራይ፣ ለምግብና ለመሳሰሉት መሰረታዊ ወጪዎች እንኳን እንደማይበቃ በመግለጽ የህክምና ባለሙያው ያለበትን ቅሬታ እንዲህ ያስረዳል። እኛ ራሳችንን፣ ነፍሳችንን የታችንን አሳንጨን ተክን ገብረን የምንሰራ የጤና ባለሙያዎች ነን። ተጋላጭነቱ በጣም የከፋ ነው። ጉዳት ሲደርስና ሞት ሲደርስ ምድማር ተጠቂዎቹ እኛ ነን። የትኛውም አይነት ኬዝ የሚመጣ መጀመሪያ የምንሳተፈው እና ረጃ ሳለበት ምንገጠው እኛ ነው እና አብዛኛው እንዲሁም ማለት ይቻላል ውጭ ነው የሚኖረው፣ ተከራይቶ ማለት ነው፣ የከፈለ የሚኖረው የኑሮ ውድነትን ታውቂያለሽ። በጣም የናረ የኑሮ ውድነት በዚህ ሰዓት አለ። የምንመገበው ምግብ ውጭ ነው የምንበላው፣ የሚያቀርብልን አካል የለን። ስለዚህ ለነዛ ወጪዎች እና ሁሉት ወጪዎችም ይኖራሉ እና ለሱ ስናወጣ በጣም ያነሰ ገንዘብ ነው የምናገኘው። ጤና ባለሙያ ለሚሰራ ይህን ያህል የተጋላጭነት ክፍያ ያስፈልገዋል ብለው ወስነዋል። ይህን ደግሞ በበቂ ጥናት አረጋግጠው ነው የወሰኑት። እኛ ከምንኖረው ኑሮና ከሚከፈለን ገንዘብ አንጻር ስትመለከቱ በጣም ያነሰና በጣም ተቸግረን እንደምኖር ነው በደንብ አድርገህ አስረግቼው የምናገረው ማለት ነው። እንደው አብዛኞቹ በጣም ተቸግሮ ሲኖሩ አያለሁም እንደዚያው ማለት ነው። በጣም ነው የምንቸገረው። ዶክተር እሸቱ ጨምሮ በአዲስ አበባና በክልል ከተሞች መካከል ያለው የአበላ አከፋፈል ልዩነትና የደሞዝ መዘግየት እንዲስተካከልም ጠይቋል። ሌሎች ክልሎችና የአስተዳደር ከተሞች ላይ ተከፍሏቸው ለእኛ ግን እስካሁን ድረስ አለመከፈሉ በጣም በጣም ቅር ብሎናል። ልክ አይደለም። በተጋላጭነት ክፍያም ደረጃ እንዲከፍለን እንዲደረግ ነው የምናሳስበው። የሕክምና ባለሙያዎቹ የአበል ክፍያ ጥያቄያቸውን ለሚገኙባቸው ዞኖችና ክልሎች አቅርበው በቂ መልስ ባለማግኘታቸው ጤና ሚኒስትርን ጨምሮ ወደ ሌሎች የሚመለከታቸው የፌዴራል መስሪያ ቤቶች ቅሬታቸውን ለማስገባት እየተዘጋጁ መሆኑን ነግረውናል። በጉዳዩ ላይ አስተያየታቸውን እንዲሰጡን የጤና ሚኒስትርን ለማግኘት በተደጋጋሚ ያደረግነው ጥረት ለጊዜው ባይሳካም ምላሻቸውን ካገኘን ጉዳዩን ይዘን እንመለሳለን። ለአሜሪካ ድምፅ ዘገባ ስመኝሽ የቆየ ከፌርፋክስ ቨርጂኒያ። ስመኝሽ የቆየን እናመሰግናለን። ወደ ተከታዩ ዘገባ እናልፋለን። አሜሪካ ውስጥ ብዙም ያልተለመዱ ከሚመስሉ ባህሎች መካከል አንዱ በያመቱ የምስጋና ቀን ወይም ታንክስ ጊቪንግ ተብሎ የሚጠራው የበዓል ቀን ለምግብነት የሚውለው ተርኪ በአሜሪካ ፕሬዝዳንት ምህረት የሚደረግበት ስነ ስርዓት ነው። ይሄ በየአመቱ የሚደረገው የፕሬዝዳንቱ ባህላዊ ስርዓት የራሱ ታሪክ እንዳለው ገልጾ ባልደረባችን ላኮፖልዚ ዘገባ ልኳል። ስመኝሽ የቆየ እንደሚከተለው ታቀርበዋለች። በአሜሪካ የምስጋና ቀን ወይም ታንክስ ጊቪንግ ተብሎ የሚታወቀው በዓል ዋና ማድመቂያው በበዓሉ ምሽት ለእራት ተዘጋጅቶ የሚቀርበው እና ተርኪ በመባል የሚታወቀው በሰሜን አሜሪካ የመጀመሪያዎቹ ቅኝ ገዢዎች ምግብ የነበረ የአእዋፍ ዝርያ ነው። የአሜሪካ ፕሬዚዳንቶች ለተርኪ ምህረት የሚያደርጉበት ባህል ከተጀመረም አስርት አመታቶች ተቆጥረዋል። የመጀመሪያ ሆኖ ተመዝግቦ የተገኘው ለተርኪ የተደረገ ምህረት የተከናወነው ግን በፕሬዝዳንት አብርሃም ሊንከን ነበር። በወቅቱ የፕሬዝዳንቱ ልጅ የነበረው ቴድ አባቱ በስጦታ የመጣለትን ተርኪ እንዳይበላው ስለጠየቀው ምህረት አደረገለት። ከዛን ጊዜ ወዲህ እንደ ጆን ኤፍ ኬኔዲ፣ ሮናልድ ሬጋንና ሪቻርድ ኒክሰን የመሳሰሉት ፕሬዝዳንቶች አልፎ አልፎ ምህረት ቢያደርጉም ድርጊቱ አሁን ባለው መልክ ስርዓት ይዞ መካሄድ የጀመረው ግን ከቅርብ ጊዜ ወዲህ ነው እንደ አውሮፓውያን አቆጣጠር በ1989 ዓ በመጀመሪያው ጆርጅ ቡሽ ፕሬዝዳንትነት ዘመንም አመታዊ ስነ ስርዓት ተደርጎ በቋሚነት መካሄድ ጀመረ። የሆነው ሆኖ ይህ ተርኪ ሌሎች 45 ሚሊዮን የሚሆኑ የምስጋና ቀን በዓላችንን ያለ ተተኪ የሚያደምቁ ተርኪዎችን የሚወክል ነው። ስለዚህ ተርኪ ቀለል አርገው እኛ እዚያ ያለነው አንተን ለማገልገል ነው። ለምህረት የሚቀርበው ተርኪ መመረጥ የሚጀምረው ከወራት በፊት በብሔራዊ የተርኪ ፌዴሬሽን አማካኝነት ነው። የሚመረጡት ተርኪዎች ሁለት ናቸው። አንዱ በኋይት ሀውስ ለሚደረገው ስነ ስርዓት የሚቀርብ ሲሆን፣ ሁለተኛው ግን መጠባበቂያ ነው። ሎፎቹ የአንደኛ ደረጃ ተማሪ የሆኑ ህጻናት ስም ያወጡላቸዋል። ብዙዎቹ ፕሬዝዳንቶች ቀኑን የመዝናኛ አጋጣሚ አድርገውም ይወስዱታል። ተርኪዎች ባይበሩም ጊዜ ግን ይበራል። ከምስጋና ቀን በፊት ባለው ማክሰኞ ተርኪዎቹ በዋሽንግተን መሀል እምብርት ላይ ወደሚገኘው ዋሽንግተን ሆቴል ይወሰዳሉ። በተዘጋጀላቸው ምቹ ክፍል ውስጥም ሆነው በቆሎና ሰማያዊ እንጆሮ እየተመገቡ በጣሪያ ላይ ለሚደረግ የፎቶ ስነ ስርዓት ይዘጋጃሉ። ቀኑ ሲደርስ ደግሞ ወደ ዋይት ሀውስ ይወሰዳሉ። በትር መልካም እድል እመኝልሃለሁ። እኔም ከዚህ ጊዜ ጀምሮ ሙሉ መረት አድርጌልሃለሁ። ከሥነ ሥርዓቱ በኋላ ምሕረት የተደረገላቸው ወፎች ቀሪ እድሜ ዘመናቸውን ወደሚያሳልፉበት ቨርጂኒያ ክፍለ ግዛት ውስጥ ወደሚገኝ የፖሊቴክኒክ ማዕከል ይወሰዳሉ። ይህ የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት ነው። ከመሰናበታችን በፊት ቀጥሎ የሚሰማው ርዕሰ አንቀጽ የዩናይትድ ስቴትስን መንግሥት አቋም ያንጸባርቃል። የዛሬ አምስት ዓመት በሁለት ሺህ ስምንት ዓመተ ምሕረት በኢትዮጵያ የዘመን አቆጣጠር ሶሪያ ዱማ ከተማ ውስጥ በአንድ እጅግ የደራ የገበያ ቦታ ላይ በኢራን እና በሩሲያ የሚደገፈው የአሳድ አገዛዝ ሚሳይሎችን አከታትሎ ከተኮሰና ከደበደበ በኋላ የወጡት የተገደሉና የቆሰሉ ወንዶችን፣ ሴቶችና ሕፃናትን የሚያሳዩ ፎቶዎች ልብ የሚሰብሩ ናቸው። በጥቅምት 20ው ጥቃት ሰባ ሲቪሎች ተገደሉ፣ ሌሎች አምስት መቶ ቆሰሉ። እነዚህ ምስሎች በዘጠኝ ዓመት ተኩል ጊዜ ውስጥ ከግማሽ ሚሊዮን በላይ ሕይወት የበላው የባሻር አላሳድ ጦርነት ያስከፈለውን ዋጋ እጅግ አሳዛኝ በሆነ ሁኔታ የሚያስታውሱን ናቸው ብሎ ይጀምራል የዛሬው ርዕሰ አንቀጽ። መልእክቱን የዱማ ጥቃት ሰለባዎችንና ሌሎችም በአሳድ አገዛዝ የተፈጸሙ ዘግናኝ የጭካኔ አድራጎቶችን ለማሰብ የዩናይትድ ስቴትስ የውጭ ጉዳይና የገንዘብ መስሪያ ቤቶች በ2019 ዓመተ ምህረቱ በአውሮፓ የዘመን አቆጣጠር የሲዛር ሶሪያ የሲቪሎች ጥበቃ ድንጋጌ ስር በወደቁ 19 ግለሰቦችና ሌሎችም ባለስልጣናት ላይ ማዕቀቦችን መጣላቸውን ርዕስ አንቀጹ አመልክቷል። ይቀጥልናም የውጭ ጉዳይ መስሪያ ቤቱ በሶሪያ የመከላከያ ኃይሎች በኢራን በሚደገፉ አፍቃሪ አሳድ ታጣቂዎችና ከሚሊሺያው አዛዦች አንዱ በሆነው ሳቅ ሮስትሮም ላይ ሶርያ ውስጥ ተኩስ እንዲቆም ሲደረግ የቆየውን ጥረት በማስተጓጎላቸው ማዕቀብ የተጣልባቸው መሆኑን ገልጿል። ኦኤፍኤሲ በሚል ምህፃር የሚጠራው የገንዘብ ሚኒስቴር የውጭ ጥሪቶች ቁጥጥር ቢሮ በሶሪያ ወታደራዊ ባለስልጣናት፣ በሶሪያ ፓርላማ አባላት፣ በሶሪያ መንግስት ይዞታዎችና የአሳድ የፔትሮሊየም ኢንዱስትሪ እንዲያንሰራራ ለማድረግ በሚጥሩ ሊባኖሳውያን ላይም መስሪያ ቤቱ እርምጃዎችን መውሰዱን ርዕሰ አንቀጹ ይናገራል። የውጭ ጉዳይ ሚኒስትር ማይክ ፖምፔዮ እንደጠቆሙት ይላል ርዕሰ አንቀጹ፣ የትራምፕ አስተዳደር ማዕቀቦች የአሳድ አገዛዝ የሶሪያን ተቋማት ምን ያህል እንዳነቀዟቸው አጉልተው ያሳያሉ። የገንዘብ ሚኒስትር ስቲቨን ምኑቺንም የአሳድ አገዛዝና ደጋፊዎቻቸው ስለሚፈጽሙት ጭቆናና አፈና መስሪያ ቤታቸው የምጣኔ ሃብት ጫና ማድረጉን እንደሚቀጥል በብርቱ አመልክተዋል። ማዕቀቦች ከተጣሉባቸው 19 ግለሰቦች ጋር የንግድም ሆነ ሌሎች ሥራዎችን የሚያከናውን ሁሉ ራሱን ለማዕቀብ እንደሚያጋልጥ የውጭ ጉዳይ ሚኒስትር ማይክ ፖምፔዮ ማስጠንቀቃቸውን ርዕሰ አንቀጹ ይጠቁምና እርምጃዎቹ ለበጎ አድራጎት ጉዳይ የሚከናወኑ ሰብአዊ እርዳታ ነክ ግብይቶችን፣ ድጋፍና ክንዋኔዎችን እንደማይመለከቱ የዩናይትድ ስቴትስ መንግስትም ለሶሪያ ህዝብ ሰብአዊ እርዳታ መስጠቱን እንደሚቀጥል አስታውቀዋል ይላል። ፓምፔዮ በመቀጠልም በመንግስታቱ ድርጅት የጸጥታ ጥበቃ ምክር ቤት ውሳኔ ቁጥር ሁለት ሁለት አምስት አራት መሠረት ዘላቂ የፖለቲካ መፍትሄ እንዲገኝ ለሚጠይቀው የሶሪያ ህዝብ መልስ ለመስጠት ዩናይትድ ስቴትስ ቁርጠኛ ነች ብለዋል። ለዚህም ሲባል በመላ ሀገሪቱ ተኩስ እንዲቆም፣ የፖለቲካ እስረኞች ሁሉ እንዲለቀቁ፣ አዲስ ህገ መንግስት እንዲረቀቅ እንዲሁም በመንግስታቱ ድርጅት ታዛቢነት ነጻና ፍትሐዊ ምርጫ እንዲካሄድ የድርጅቱ ልዩ ልዑክ ጌል ፔደርሰን ያሰሙትን ጥሪ እንደሚደግፉ ፓምፔዮ ተናግረዋል። የአሳድ አገዛዝ ምርጫ አለው፣ አሉ የውጭ ጉዳይ ሚኒስትር ፓምፔዮ። ለዚህ አስር ዓመት ያህል ላስቆጠረ ጦርነት ሰላማዊ መፍትሄ የሚሰጥ የማይታጠፍ እርምጃ መውሰድ አሊያም እያሽመደመዱት የሚቀጥሉትን ማዕቀቦች መጋፈጥ። ርዕስ አንቀጹ መልእክቱን በዚሁ ደመደመ። ደም ሲል የሰማችሁት ርዕሰ አንቀጽ የዩናይትድ ስቴትስን መንግስት አቋም የሚያንጸባርቅ ነበር። የተከበራችሁ አድማጮች፣ ለምሽቱ ያሰናዳ ናቸው ዝግጅቶች ተጠናቀዋል። በምሽቱ ፕሮግራሙ ዋና አዘጋጅ ትዝታ በላቸውና በሌሎችን ባልደረቦቻችን ስም የምሰናበታችሁ ጽዮን ግርማ ነኝ። አብራችሁን ስለቆያችሁ እናመሰግናለን። ሰላም፣ ደህና ደሩ።